ኢትዮጵያ ውስጥ የተያዘውን የፖለቲካ ተሐድሶ ጅምር የትላንቱን ለጠቅላይ ሚኒስትር አብይ ድጋፍ የተሰናዳ የሰላማዊ ሰልፍ ከዋዜማው አስቀድሞ የተካሄደ ውይይት ነው። የለውጥ እንቅስቃሴዎቹ የቀሰቀሱትን የመነሳሳት ስሜት ተንተርሶ የለውጡን ምንነትና ዘለቄታ እንዲሁም የዜጎችን ሚና ለመዳሰስ የታለመ ተከታታይ ውይይት የመጀመሪያ ክፍል ነው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል። ብርሃነ መዋ እባላለሁ። ቀደም ሲል የአዲስ አበባ እና የኢትዮጵያ ንግድ ምክር ቤቶች ፕሬዚደንት ነበርኩ። መጨረሻ ከመሰደዴ በፊት አሁን ስደተኛ ሆኜ በአሜሪካን አገር ይገኛለሁ። አሜሪካ ከመጣሁ በኋላ የክንጅት አለም አቀፍ የፖለቲካ አመራር አባል ሆኜ እሰርቻለሁ። መሳይ ከበደ እባላለሁ። ብዙ ጊዜ አዲስ አበባ ዩኒቨርሲቲ መምህር ነበርኩ በፍልስፍና ትምህርት ክፍል መምህራን ሲባረሩ አንዱን የነበርኩ አሜሪካ ነገር መጥቼ ዩኒቨርሲቲ ኦፍ ዴይተን የሚባል ውስጥ አስተምራለሁ። እኔ እንኳን እንግዲህ አሁን አስቀድሞ ከተናገሩት በጣም ያነስኩ ሰው ነኝ። በአበባዋ እያሉ ይባላለሁ በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ከአስራ ዘጠኝ ዘጠና አንድ ጀምሮ ሁለት ሺ ሶስት አስተምር ያለሁ በረዳት ምሩቅነት ከሁለት ሺ ሶስት በኋላ ታሪክ ማስተማር አስቸጋሪ ሲሆን ቅስም ያመጣ ሲሆን ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ባለው የአቶ አለ ስነ ጥበብና ዲዛይን ትምህርት ቤት እዛ የኢትዮጵያ ስነ ጥበብ ታሪክና የአለም ስነ ጥበብ ታሪክ አስተምራለሁ። አመሰግናለሁ። እንግዶቼ በየፊናችሁ በምታበረክቱት አስተዋጽኦም ሆነ በመገናኛ ብዙሃን በሚሰሙ ድምጾቻችሁ፣ በጽሁፎቻችሁ ትታወቃላችሁ። በቀጥታ በድምጻችሁ ማስተዋወቁን የመረጥኩት ከጊዜው ጋር የተያያዙ ጉዳዮችንም ቀረብ ለማድረግ ነው። ን ውይይት አሁን በምናደርግበት ሰዓት የሚካሄድ ሰላማዊ ሰልፍ የተቃውሞ ሳይሆን የድጋፍ የተሰበሰቡት ሰዎች ራሳቸው የጠሩት ሰላማዊ ሰልፍ ነው። እስኪ ከአዲስ አበባ ትኩሳቱን ለመዳሰስ ስንሞክር አቶ አበባ ወርሶል አስቀድም እንግዲህ ይሄ ጠቅላይ ሚኒስትር ዶክተር አብይ አህመድ የድጋፍ ሰልፍ እየቆየም አይደለም፣ ሳምንቱ ነው። አሁን እንግዲህ ምናልባት ስድስተኛው ሰባተኛው ቀን ነው። ይሄ ሀሳብ ከመጣ መጀመሪያ ላይ እንግዲህ የተነሳው ምናልባትም አንደኛ የለውጥ ወገን፣ የለውጥ ነፋስ የሚፈልጉ የለውጥ ብለውም ደግሞ ሲገፉ የነበሩ ለተሻለ ህይወት ብለው በአብዛኛው ሲታሰሩም ሲፈቱ የቆዩ ወገኖች ናቸው። ሸት ያደረጉት የቆየም ሳይሆን እንደው ድንገት እንደዚህ በአጭር ጊዜ ውስጥ ሁሉም ኢትዮጵያዊ ዜጋ ውስጥ ገብቶ አንደኛ በማህበራዊ ሚዲያ ሁለተኛ ደግሞ በተለያዩ እንደዚህ በቴክስ ሜሴጅ መሴጆች እዚህ አጭር ጊዜ ህዝቡን ቀልብ ሊስብ ቻለ። አሁን ለምሳሌ ከትናንት ወዲያ የነበረውን አዲስ አበባ ውስጥ መውሰድ መግለጫ ተሰጠ። በአዘጋጅ ኮሚቴው ሰልፉን የሚያስተባበረው ኮሚቴ ተብሎ ያ ሲሰጥ ብዙ እንትን አልነበረም። የህዝቡ ስሜት በተለይ ጠቅላይ ሚኒስትሩ ለተወካዮች ምክር ቤት ካደረጉት ንግግር በኋላ ይመጣ ያ የህዝቡን ስሜት በጣም ቀይሮታል። አሁን አዲስ አበባን ብንወስድ በየአንዳንዱ ቦታ ዛሬ ፒያሳ ነበርኩኝ፣ በአንድ አጋጣሚ አራት ኪሎ ነበርኩኝ ወደ ስድስት ኪሎ መለን አካባቢ አራት አካባቢ ነበርኩኝ እና እዛ ላይ ማየው ምንድን ነው ህብረተሰቡ በጠቅላይ ሚኒስትሩ ያነሳቸው ነገሮች ኮርኩሯቸዋል። አንዳንዱ ዜጋ ስሜት ውስጥ ፍላጎት ውስጥ የተገኙ ነገሮች ስለነኩ ይመስለኛል። እነዚህ ነገሮች አጭር ጊዜ ውስጥ አጭር ጊዜ ውስጥ እንደዚህ አይነት የህዝብ መነሳሳት የህዝብ ድጋፍ የሚታይ አይመስለኝም እና ዘጠና ሰባትንና አሁን ያለውን ሳስተያየው እንደውም የአሁኑ በጣም ደመቀብኝ። ምክንያቱም እና አስራ ዘጠና ሰባት ላይ ያኔ የቅንጅት ሰልፍ ጊዜ ብዙ ነገሮች ነበሩ። የፖለቲካ ኮርኮራዎች ነበሩ። እንደገና ደግሞ የፖለቲካ ፓርቲዎች ህዝቡን በተለያየ መንገድ የማነቃቃት ነበረ። እዚህ ላይ ግን ማየው ምንድን ነው ለስሙ አዘጋጅ ኮሚቴ ምን እንጂ ህዝቡን የኮረኮረው ህዝቡን ከማንም በላይ የነካው የጠቅላይ ሚኒስትሩ እርምጃዎች እና ንግግሮች ናቸው። የተለመደውን የፖለቲካ ንግግር ቀየሩት። ህዝቡ ስሜት ውስጥ ያለውን አውጥተው እሳቸው የህዝቡን የልብ ትርታ እስትንፋስ ሆነው ልብሳን ሆነው ተናገሩት። በዛ መሰለኝ ለውጡ የመጣና አዲስ አበባ ላይ አሁን ዛሬ በጣም በጣም በእውነት እንደዚህ አይነት ለአንድ መሪ አለሁልህ የሚል ስሜት የአዲስ አበባ ከገባሁ አስራ ዘጠኝ ሰማኒያ ሰባት ተማሪ ተማሪ ሆኜ የገባው፣ እስካሁን ግን በዚህ አይነት የፖለቲካ ስሜት ስሜትና ለአንድ ለውጥ አለን ብሎ የማቀንቀን ስሜት አላየሁም። መልካም፣ ቅርብ የሆነውን ትኩሳቱን፣ በአካባቢው የሚታየውን እንቅስቃሴ ጨምሮ እየታየሁትን ነው። አቶ አበባው አያሌው ያጋሩን። ወዲህ ወደ ዋሽንግተን ዲሲ ልመለስ። አቶ ብርሃነ ከአዲስ አበባ በብዙ ሺህ ኪሎ ሜትሮች ቢርቁም ከኢትዮጵያው ስሜት ከፖለቲካ ሁኔታ ብዙ ሩቅ እንዳልሆኑ በቅርበት እንደሚከታተሉ ገምታለሁ። ይልቁንም ደግሞ በአዲስ አበባው ሥነ ሥርዓት ማግስት እሁድ ህዝባዊ ስብሰባ ጠርታችኋል። በተመሳሳይ ስሜት ከኢትዮጵያ ጉዳይ ጋር የተያያዘ መሆኑን ተረድቻለሁ። በዛም እንደሚሳተፉ ተረድቻ አለሁኝ። እርሶስ ይሄንን እንቅስቃሴ እንዴት ተመለከቱት? አዲስ አበባ ሆነውም ቀደም ብለው በገለጿቸው ኃላፊነቶች የመስራት የፖለቲካውን ሁኔታ በቅርብ የመከታተል እድል ነበሮትና እንዴት ይህ ሁኔታ ተፈጠረ ይላሉ ሰዎች መሪዎችን ለድጋፍ ካልተጠሩና ካልተገፋፉ ያስገዳጅ ሁኔታ ካልተፈጠረ የማይታወቅበት ነገር ውስጥ በገዛ ፈቃዳቸው ለመደገፍ የተነሱበትን ሁኔታ እንዴት ይገመግሙታል? አመሰግናለሁ። በጣም ከባድ ነው፣ ነገሩን ለማስረዳት መሞከር። በእኔ ግንዛቤ አዲስ አበባ ውስጥ እንግዲህ ኢህአዴግ ከገባ፣ ህወሀት ከገባ ጀምሮ ነበርኩኝ በሁሉም ፕሮሰስ እና የቻልኩትን ያህል ለውጥ ሊያመጡ ይችላሉ በምላቸው መስመሮች ሁሉ ከፖለቲካ ውጪ የሆኑ በተለይ በንግድ ምክር ቤት እና በሌሎች በሌሎች በጣም ተሳተፍ ያለሁኝ እና ሞክሬያለሁ አስተዋጽኦ ለማድረግ ፖዘቲቭሊ። ግን የሀሳብ ልዩነት ካለህ እንደ ጠላት ነው የምትፈረጀው። እንደ ጠላት መፈረጅ ብቻ ሳይሆን እንድትጠፋ ነው የምትደረገው እና አሁን ከእስር ቤት የወጡት ሰዎች ሲናገሩ እንደሰማችሁት ሞስት ፕሮብሊ እንዴት ማነጣጠር ይቻላል ይባል እንደሆነ ነው እንጂ የናዚ ጀርመኒ እስረኞችን የተባበሩት ጦር ሄዶ ሲያስፈታ እስረኞቹ ላይ የነበረው ስሜት ነው አሁንም የተፈቱት ሰዎች ላይ የነበረው ስሜት ብዬ እገምታለሁ። እና እጅግ በጣም ጉድጓድ ውስጥ፣ ጨለማ ውስጥ ነበር የኖር ነው ብዬ አስባለሁ። ኢንፋክት የራሴን ስሜት ልናገርና ከአዲስ አበባ ስወጣ ለመጀመሪያ ጊዜ አውሮፕላኑ ስገባ አልቅሼ ነው የወጣሁት። ይችን መሬት አልመለስባትም ብዬ ፈርቼን የወጣሁት ከሞትኩም በኋላ እዛ ቀበራለሁ የሚል በውስጤ ስሜት አልነበረም። ነገር ግን ነገሮች ሁሉ ተቀያየሩ። ይሄ ሊታመን የሚችል ነገር አይመስለኝም፣ ምክንያቱም ማንኛውም የፖለቲካ ምሁር በጥቆማ መልክ እንኳን አላቀረበውም እንደዚህ ኢህአዲግ ፈንድቶ ከውስጡ ኢትዮጵያን ሊያሰባስብ የሚችል ኃይል ይወጣል የሚል ማንም ምልከታ አልነበረውም። ኢንፋክት አሁንም ጠቅላይ ሚኒስትሩ ከተመረጡ በኋላ እንኳን ብዙዎች የፖለቲካ ሰዎች እሳቸውን ለመደገፍ ትንሽ ሲያቅማሙ ነበር። የሄዱበት መንገድ በእኔ እምነት ለኢትዮጵያ ብቻ ሳይሆን በአጠቃላይ በዓለም ውስጥ ለተጨቆኑ ዜጎች ወደ ነጻነት መውጫ መንገድ እንዲህም ሊኖር እንደሚችል የሚያሳይና ትምህርት የሚሰጥ ነው ብዬ አስባለሁ። እሱ ብቻ አይደለም። አሁን ከሕዝብ የመጣው ድጋፍ ነገሩን በጭራሽ ወደኋላ እንዳይቀለበስ ያደረገው ይመስለኛል። ኦፍ ኮርስ አንዳንድ ጥቃቅን ችግሮች አሉ መወገድ ያለባቸው፣ ግን አሁን በህዝብ የተደገፈ ስለሆነ የመቀልበስ አደጋው እጅግ በጣም የቀነሰ ነው የሚመስለኝ። ከዚህ በተጨማሪ ጠቅላይ ሚኒስትሩ የወሰዷቸው እርምጃዎች እንደዚህ ኖርማል ሰው የፖለቲካ ስልጣን ይዞ ሊያደርገው ይችላል ከሚባለው እጅግ በጣም ያለፈ ነው። ሩቅ ምልከታ ያሳየ ነው። የኢትዮጵያ ፕሮብሌም ኢትዮጵያ ውስጥ ብቻ ሳይሆን የጂኦ ፖለቲካል ተጽዕኖም አለበት የሚል እምነት ሁሉ አራምደው ከጎረቤት ሀገሮች ጋር ሁሉ ያልነበረ አይነት ሰላም የፈጠሩ ናቸው። የተባረሩ ተስፋ የቆረጡ አገር የሌላቸው እያለቀሱ ያሉ ዜጎችን አለሁላችሁ፣ የቻሉትን ያህል እጅ ሰንዝረው ከእስር ቤት ቢያወጡም ሌሎቹን አለሁላችሁ የሚልና ተስፋ የሚሰጥ ነው። እዚህ አሜሪካ ውስጥ እንዳየሁት እጅግ በጣም በርካታ ሰው በኢትዮጵያ ላይ የቆረጠውን ተስፋ የሌለውን ተስፋ ያቆጠቆጠበት ይመስለኛል። እና ይሄ ወደ ኋላ እንዳይመለስ ሙሉ ድጋፍ ሰጥቶ መሄድ ያስፈልጋል። በዚህ ምክንያት ነው አላ ቅድም የጠቀስከው አሁን እሑድ ዕለት እዚህ አሜሪካን ውስጥ በዚህ ጉዳይ ዙሪያ ፕሮፌሰር አለማየሁ ገብረ ማርያም ባለበት ስብሰባ እናካሄዳለን። አሁን ማንም መቀመጥ የሀገሪቱን ነጻነት፣ የሀገሩን እድገት የሚፈልግ ሁሉ መቀመጥ ያለበት አይመስለኝም። አንድ ትልቅ ሚስጥር ይሆናል ያልኩት የጠቅላይ ሚኒስትሩ አካሄድ ከሌሎቹ ሊለይ የቻለውና ይህን ለውጥ ሊያመጣ የቻለው በአስተሳሰባቸው ማዕከል ያደረጉት ኢትዮጵያን ነው። ፓርቲያቸውን ኢህአዴግን አይደለም። ፓርቲያቸውን ኦፒዲዮን አይደለም። ኢትዮጵያን ማዕከል ስላደረጉ ነው እንደዚህ ሀሳባቸው ተበትኖ ሰውን ሁሉ ሊያሰባስብ የቻለው እና በጣም በጣም ለኢትዮጵያ ትልቅ ነገር ነው። የማይጠበቅ ነገር ነው። ይሄ የእግዚአብሔር ምጅ ውስጡ ያለበት ነው የሚመስለኝ። አመሰግናለሁ አቶ ብርሃነ መውሃ ቃ የተናነቆት የገለጹት ከመጡበት ከግል ህይወቱ ጋርም ያዛመዱትን አድማጮች የተከታተሎት ይመስለኛል። የደስታ ስሜት የተቀላቀለበት መሆኑን እረዳለሁ። ወደ ዴይተን ኦሃዮ ልሻገርና ፕሮፌሰር መሳይ በወቅታዊ የኢትዮጵያ ጉዳይ ላይ በተደጋጋሚ በሚጽፏቸው በኢትዮጵያ ታሪክና ማህበረሰብ ህይወት ላይ ከጻፏቸው ዳጎስ ያሉ መጽሐፍት ባሻገር ያለማቋረጥ በሚጽፏቸው ጽሁፎች ይታወቃሉ። የቅርብ ጊዜዎቹ ምናልባትም አሁን ወደምንነጋገርበት ጉዳይ ያመጡናል። የተሃድሶ ለውጥ እውንነት ወይም ይኖራል አይኖርም ሳይሆን፣ ጠቅላይ ሚኒስትሩን የማገዝ የመንግስቱን ኃይል የማጠንከር ጉዳይ እንጂ ያሉበትን በአለፈው ሚያዝያ ወር ሲጽፉ፣ ባሳለፍነው ግንቦት ወር የጠቅላይ ሚኒስትሩ ደጋፊና ተቃዋሚዎችን ይልቁንም በመንግስቱ ውስጥ ያሉ ኃይሎችን የተመለከተ ጽሁፍ ባለፈው የግንቦት ወር ጽፈዋል። በግርድፍ ነው ወደ አማርኛ ለመመለስ የሞከርኩት ፕሮፌሰር መሳይ ይሄንን ስሜት በቅርበት እየተከታተለ ለውጡን ለመተንተን እንደሚጥር አንድ የምርምር ሰው ዛሬ ያለንበትም ሁኔታ እንዴት ነው የሚገመግሙት? እሺ አመሰግናለሁ። መጀመሪያ የተለየ ሰልኮን አስመልክቶ ከሁሉ የተለየ የሚያደርገው ለመጀመሪያ ጊዜ ይመስላል በኢትዮጵያ ውስጥ መንግስትን ለመደገፍ ያለውን ጠቅላይ ሚኒስትር ለመደገፍ ህዝቡ ሲወጣ እስካሁን ድረስ ያየ ነው። ሰልፍ ሲደረግ ያው መንግስትን ለመቃወም ነው። አሁን ግን ነገሮች ለወጥ ብለው ያለውን መንግስት ለመደገፍ በግብታዊነትም ህዝቡ ተነስቶ በሰላማዊ ሰልፍን ደግፍ ማለቱ በእውነቱ ኢትዮጵያ ውስጥ አዲስ ነገር ነው። ይህንን መጀመሪያ ነገር ሞ እፈልጋለሁ ሁለተኛ የጠቅላይ ሚኒስትር አብይ አመጣጥና አነሳስ እንዴት ይታያል የሚለው ሁሌ እንዲህ አይነት ነገር ሲፈጠር ምንም ጊዜ ቢሆን እውነትም ነገሮች ወደዚህ የማዘንበል አዝማሚያ ኖሯቸውም ቢሆን ክስተቱ ሲፈጠር ክስተቱ ሲሆን የተለየ ነገር ነው። ማንም ይሄንን በቅድሚያ መናገር አይቻልም ነበር ሲሆን መለስ ብለን አሁን ደግሞ ስናየው አንዳንድ በሌሎች ሀገር የተፈጠሩት የታሪክ ሂደቶች ይህንን ክስተት ያለፉበትና ሌሎች ሀገሮች እንዲህ አይነት ነገር እንደተፈጠረ ማየት እንችላለን። ለምሳሌ በራሽያ ውስጥ ያው በሶቪየት ዩኒየን ጎርባቸው የተጫወተው ሚና በብዛት ያው ሶቪየት ዩኒየን ራሱ በነበረው ቅራኔ ውስጥ መውጣት ሲያቅተው ከውስጥ ከራሱ ከፓርቲው ከገዢ ፓርቲ አንድ ሰው ወጥቶ ያው የመጣውን ለውጥ እናውቀዋለን እና እንዲህ አይነት ሁኔታ አይተናል። በቻይና ለምሳሌ አሁን እንደ ደንዚያው ፒንግ ለምሳሌ በትዝ ይለኛል እሱም እንደዛ ቻይና ሜጃ መውጫ ያባጣበት ጊዜ ከውስጥ ነው የለውጥ ኃይል የተነሳው እና አሁን ቻይና ያለችበትን ደረጃ ያደረሷል። እና አይደንቅም እንግዲህ ምንድን ነው እዚህ ላይ ማየት ያለብን። አንድ ያለ መንግስት ሲንዛዛ ማለት ወይ አይቀየር ወይ ያለውን ነገር አያሻሽል ዝም ብሎ በራሱ መቀጠል ሲፎክር፣ በተወሰነ ደረጃ በተወሰነ ደረጃ ወይም ከውጭ ሀይሎች ይገለብቷት አለ። እዛ ደግሞ ከውስጥ ያሉ ሀይሎች ይነሳሉ። ይሄ ተደጋግሞ የታየ ነገር ነው። ብዙውን ጊዜ የውስጥ ሀይሎች ብቅ አይሉም፣ ነገር ግን አልፎ አልፎ ይደረጋል እና የኢትዮጵያ ደግሞ ልዩ ሁኔታ የሚያደርገው ምንድነው? እነዚህ የውስጥ ኃይሎች ተደማጭነት አገኝተው ወደ ስልጣን የቀረቡት በመጀመሪያ ደረጃ የህዝቡ ትግል ነው። በተለይ ኦሮሞ በተነሳው ተቃውሞ፣ እንዲሁም በአማራው ሀገር፣ በእውነቱ እንዲህ አይነት ለውጥ እንዲመጣ ከፍተኛ አስተዋጽኦ አድርገዋል። እንግዲህ ድንገት የመጣ አይደለም። ህዝቡ ባይነሳ ኖሮ፣ ሁሉ ችግር ባይመጣ ኖሮ ምንም ነገር አይፈጠርም ነበር። እንመልከት ኢህአዴግ ራሱን ለመለወጥ ብዙ እድል አጋጥሞት ነበረ። በተለይ ደግሞ ያው በፊቱ ጠቅላይ ሚኒስትር ባረፉ ጊዜ ኃይለማርያም ደሳለኝ ስልታ ስልጣን ላይ ሲመጡ እሳቸው መጀመሪያ ጊዜ ሞክረዋል ትንሽ ወደ ለየት ያለ ቦታ አገሪቷን ለመውሰድ፣ ግን ወዲያው ተመቱ። ከዛ በኋላ ምንም መንቀሳቀስ አልቻሉም። ያው መጨረሻ ላይም ጨርሶ የቲፒኤልኤፍ መሳሪያ ሆነው አለፉ። የረዳቸውም ሁኔታ የለም ነበረ። እሳቸውም እንግዲህ እንደ ጠቅላይ ሚኒስትር አብይ ያህል ብዙም ነጻነቱ አልታገሉም። ግን እድሉ ተበጥሮ ነበረ ያለ ለመቀየር። እንግዲህ ደግሞ ሌላው ከህዝብ ትግል ውጪ ሌላው ተጨማሪ የሆነው የኢትዮጵያን ፖለቲካ ሁኔታ ስናይ ጠቅላይ ሚኒስትሩ በጣም በጣም ወሳኝ ባለሙሉ ስልጣን ነው። ህገ መንግስቱን ሲነበብ ስርዓቱ ካለ ጠቅላይ ሙሉ ስልጣን ምምር ሰን ካልያዘ ስርዓቱ በትክክል ሊሰራ አይችልም። መለስ ይህን ሲቀርጠው ለራሱ ነው የቀረጸው። የጠቅላይ ሚኒስትሩን ሚና ሲቀርጽ ለራሱ አጎ ነው የቀረጸው እና ያንን ጠቅላይ ሚኒስትር እንዳልነበረ ማድረግ ስልጣኑን መገፈል እና ማሳነስ ያ የነበረው ስርዓት ራሱን የመከላከል እና የማሻሻል ሁኔታዎች በሙሉ እንዳይከሰቱ ያደርጋል። በመሆኑም የማይፈታ ሁኔታ ውስጥ ገቡ በሙሉ ስርዓቱ ማንም ማንም ከዛ ሊያወጣቸው አልቻለም፣ ነው ምክንያቱም ጠቅላይ ሚኒስትሩ ምንም ስልጣን ስለሌለው እና በተለያዩ በተከፋፈሉ ቡድኖች ሀገሩ ይመራ ስለነበር እንዲህ አይነት ችግር የህዝቡ እንቢታ እና አመፅ እየበዛ ሲሄድ እንኳን የለም አንድ ነገር እናድርግ፣ እውነትም እንደው ይህን ሁኔታ ለማረጋጋት አንድ ነገር እናድርግ እና ትንሽ እንደው መስመር እንቀይር እንኳን ሊሉ አልቻሉም ይላሉ ባፋቸው፣ ግን በተግባር ሊውልም አልቻለም እና ይሄ ውስብስብ ያለ እና ምንም መውጫ የሌለው ስርዓት ውስጥ ሁኔታው ስለገባል ነው እንግዲህ፣ ከስር ከውስጥ እንግዲህ አንዳንድ መለወጥ አለበት እና ወደ ሌላ አቅጣጫ ማምራት አለብን የሚሉ ሰዎች ሊፈጠሩ ይቻላል። እና ዝም ብሎም አይደለም የመጣው ማለት፣ ራሱ ነባራዊ ሁኔታ ያመቻቸውም ነገር ነው። እንግዲህ እዚህ ላይ የለውጥ ኃይሎቹ ከውስጥ የመጡት የለውጥ ኃይሎች የራሳቸው አስተዋጽኦ አለ። ነገር ግን ሁሌ ማየት ያለብን እንግዲህ ታሪክ ለምንም ጊዜ እድል ይሰጣል፣ በተደጋጋሚ ጊዜ ለመለወጥ እድል ይሰጣል። ግን ያንን እድል ሰዎች ካልተቀበሉ ያው የመጨረሻው ነገር ይመጣል። ወይም ይሄ ነገር ወደ አብዮትና ወደ ምስቅልቅል ነበር የሚሄደው። አለዛም ደግሞ ከውስጥ የተነሳ ሁኔታን መሻሻል ነበረበት። በኃይለሥላሴ ጊዜ ተደጋግሞ ተደጋግሞ። እንዲህ አይነት ሁኔታ ቀርበዋል። ግን ያው መጨረሻ ላይ ደርግ መጣ፣ ስልጣኑ ስለወሰደ ከውስጥ የሚመጣው ለውጥ አልተቻለም። ምሳሌ አሁን ብዙዎቹ ምን እንደ ጻፉ ምን እንደሚያስቡ ባይር ስላሴ ጊዜ እናቃለን። እና ሞክረዋል፣ አንዳንድ ነገሮችን ሞክረዋል። ግን ሶሻሊዝም ተባለ እና ምንም ከውስጥ የሚመጣ ለውጥ አያስፈልግም ስር ነቀል ለውጥ ነው የምንፈልገው ብለው ያው በእሱ ተነስቶ እንግዲህ አቤት ውስጥ ገባል እና እንዲህ አይነቶች ሁኔታ ለማሳጠር ያህል እንግዲህ እንግዲህ አሁን መጠንቀቅ ያለብን ጎርባቾቭ ላይ የደረሰው ነገር እንዳይደርስብን ነው። ማለት ጎርባቾቭ ያው መጨረሻ ላይ ወደ ፑቲን ነው የሄደው። ተመልሶ ሊመጣ ይችላል እና ተስፋ ማድረግ ጥሩ ነው። ነገር ግን ከችግሩ ወጥተናል ጨርሶ አይደለም። መልካም ከዚህ ነጥብ የሚለጥቅ ሀሳብ ጋር ወስዳችኋለሁ። ፕሮፌሰር መሳይ አንኳር አንኳር ነጥቦችን አንስተዋል። በልማድ የቀዝቃዛው ጦርነት የሚባለውን በሩሲያ ውስጥ ብቻ ላለው ሁኔታ ሳይሆን ያለምን ሁኔታ የቀየረ ክስተት ኋላ የተከተለው ሁኔታ አገሪቱን በመምራት ላይ ያሉትን የሩሲያውን መሪ ቭላዲሚር ፑቲንንና ስርአታቸውን የጠቀሱበት የመደናቀፍን ሁኔታ ከግምት አስገብተዋልና አቶ አበባው የመደናቀፍ እድል ሊፈጥሩ ይችላሉ የሚባሉ ምናልባትም ስጋት ያደረባቸው ምናልባትም የቀድሞ ሁኔታዎች የተለወጡበትን መንገድ ሙሉ በሙሉ ብዙዎች የተቀበሉት በሚመስለው መንገድ ያልተቀበሉ ክፍሎች እዛው ስርአት ውስጥም እዚሁ መንግስት ውስጥ አሉና ላለመደናቀፉ ወደሚፈለገው አቅጣጫ ለመሄዱ አደጋዎቹ የትኞቹ ይመስሎታል? ምንስ አይነት ሁኔታዎች በእርግጥ ወደሚፈለግ በዚያች ሀገርም ሆነ ህዝቧ የሚበጀ ሁለንተናዊ የለውጥ አቅጣጫ ወደ ዲሞክራሲ ይወስዳል ይላሉ? አድማጮች ውይይቷ አላበቃም። ተከታዩን በሰሞኑ ፕሮግራማችን እናቀርባለን።